ደራሲ ገብረ መድን አረያ የነባሩ የህዋት ታጋይ መራር ትዝታዎች በሚል ርዕስ ከ1965 በማህበር ገስገስቲ ብሔረ ትግራይ ማገብት የጀመሩትን የትግል ህይወቶን 1981 በፈቃዶ ሱዳን በሚገኘው ኢትዮጵያ ኤምባሲ በኩል ለሂድሪ መንግስት እጆን እስከሰጡበት ወቅት ድረስ ያለውን የትግል ህይወቶን ያካተተ መጽሐፍ ለአንባቢያን አቅርበዋል። የመጽሐፉ ርዕስ ከመራር ትዝታዎች ጋር ያያያዙት ለምንድን ነው? መራር ትዝታዎቹ ምንድን ናቸው? መጀመሪያ ለተደረገልኝ ጥያቄ በጣም አመሰግናለሁ። ይህን መራር ትዝታዎች ብዬ የጻፍኩት ምክንያቱም በስፔሌ ውስጥ ከ1967 ዓ ም ጀምሮ እስከ 81 መጀመሪያ በር በዚህ ጊዜ ውስጥ በስፔሌ መታገል ማለት በእሳት መጫወት። ስፔሌ የብዙ ሰዎች ህይወት ቀጠፈ፣ የብዙ ሰዎች ህይወት አረገፈ፣ ብዙ ንብረት አፈረሰ ብዙ ንብረት ወረሰ፣ ብዙ ንብረት ዘረፈ። የቤተ ክርስቲያናት ንብረት ተዘርፈዋል። ብዙ ብዙ በጣም በጣም በጣም በጣም ቤተ ቤተክርስቲያን ተዘርፈዋል። ቀሳውስትም ተገድለዋል። ምንም እውቀት የሌጣቸው ንጹሐን ሰዎችም ፍሄልፍ ሰደምቅ ወይም ደሞ ፍሄልፍ አረላም ወይም ደሞ ፍሄልፍ ይሄን አልሰጠም የተባለ ብዙ ሰው ነው ያለቀው በትግራይ ይህንም በኖረበት ጊዜ ነበርኩኝ እና በጣም የሚያሳዝን እና በጣም የሚያስቀቅ ስራ ስላሰራ በህዝብ ላይ ይህን ለማስታወቅ የ ነው የጠብኩት። በመሰረቱ የቲፒኤልኤፍ ሽብርተኛ ተግባሩ በቀላሉ የሚመዘን አይደለም፣ በቀላሉ የሚታይ አይደለም። ገና ከመበቀሉ ገና ከስልሳ ሰባት ዓመተ ምህረት በነውጥ በአድማ የተከበበ ውሸታም ይህንን ለመጻፍ ብዙ ጥፎተኝ ጽፌያለሁ ይህ የመጀመሪያው ነው እንጂ መጽሐፉ በጠቅላላ ስታየው ቮሊም አንድ ቮሊም ቱ ሚስር ብ በሶስት ነው ያስቀመጥኩት። ሶስት ሁለት ጽሁፎች ገና ያልታትማሉ። እነዚህን ደግሞ ጊዜ በተመቻቸ ጊዜ ይጻፋሉ። ተደብቆ እንዳይቀርብ ህዝብ፣ እንዲያውቀው ፊኤልፍ ማን ነው ህዝቡ እንዲያውቀው እና ህዝቡ እንዲታወቅ፣ በአለም ደረጃ እንዲታወቅ ያዘጋጀሁት ነው። በውስጡም ብዙ ነገሮች የያዘ ነው። ከህዋት ጋር የተቀላቀሉት ወደ በረሃ ገና ሳይወጣ ማገብ ተብሎ በሚጠራበት ወቅት ነው። በዛ ወቅትም የንግሥት ሳባ ትምህርት ቤት አንደኛና ሁለተኛ ደረጃ ትምህርቶን እዛ አካሂደዋል አድዋ ውስጥ። ከዛም እንደዚሁ በአዲስ አበባ የንግድ ስራ ትምህርት ቤት ገብተው ተመርቀው ወደ ስራ ዓለምም ከተሰማሩ በኋላ ነው እንግዲህ በነ ተክሉ ሃዋዝ በኩል ለደህንነቶ ስለሚያሰጋ ወደ በረሃ እንዲገቡ የተደረጉት። የበረሃ ህይወቶስ ምን ይመስል ነበር? የበረሃ ህይወቴም በጣም መጥፎ ነበር። ምክንያቱም ህዝባዊ ወያነ ሓርነት ትግራይ በሚፈጽመው ወንጀሎች እና በሰዎች ግድያ ና በሰዎች ሰቆቃ ብዙ በየቀኑ ስለነበር በጣም እንዲያው ሰውነቴም አንድ ቀን በደስታ ማደሪያ በሀዘን ብቻ ካልሆነ በስተቀር። በመጀመሪያ ወደ ትግል ውስጥ ሊገቡ የፈለጉትና የወደዱት ከምን አኳያ ነው? ምን ለማግኘት ምን አይነት ለውጥ ለማምጣት ነው? ለኢትዮጵያ የዛን ጊዜ ማገብት ውስጥ የተቀላቀሉት? መጀመሪያ ጊዜ ወደ ማገበት ስቀላቀል ኔ አንደኛ በጣም ጠባብ አስተሳሰብ ነበረኝ። አእምሮዬ በጣም ጠባብ በሆነ መንገድ በጣም ፀረ ኢትዮጵያ በሆነ መንገድ የታጠበ ነበር። ምክንያቱም ነጋ የሚውሉ አመራሮች ናቸው። አመራሮች ደግሞ ስለ ፀረ ኢትዮጵያ ካልሆነ በስተቀር ስለ ኢትዮጵያ ታሪክ ጥሩ ለመናገር አይፈልጉም። ይሄ በዚህ ተዘናግቻለሁ፣ ስህተትም ነው መዘናጋቴ ትልቅ ስህተት ነው የሰራው። ከወያኔ ጋር መቀላቀሌ ከመጀመሪያው በጣም ትልቅ ስህተት ነው፣ እስካሁንም ያሳዝነኛል። ይሄ ለምን ከወያኔ ጋር ተቀላቀልኩ? ለምን ያን ሁሉ መጥፎ ነገር አየሁ? ለምን ተመለኮት? የሚል ሀሳብ አለኝ። ስለዚህ በጠባባ እምሮና በጠባባ ሲሳስብ ነበር የተቀላቀ እዚህ በትግሉ ውስጥ በነበሩበት ጊዜ ከተራባልነት አልፈው ተነስተው የድርጅቱ የኢኮኖሚ ዘርፍ ኃላፊ እስከ መሆን ደርሰዋል። በሕክምና ውስጥም እንደዚሁ አገልግለዋል። በተለይ በዓለም አቀፍ ደረጃ የሚታወሱበት ነገር ቢኖር በዛ በድርቅ ወቅት የሚመጡ የነበሩ እህል አቅርቦቶችን እነዛን በመሸጥ እስካሁን ድረስ ሁል ጊዜም ታዋቂ የሆነች ፎቶግራፍ አሎት። በቢቢሲ ላይ ወጥቶ የነበረ የዛ ሁነት ምን ይመስል ነበር? ያንንስ ስታደርጉ የነበሩት ከምን አኳያ ነው? ያን ጊዜ በጣም በጣም በጣም የሚያሳዝኑ ሁኔታ ነበር። በተለይ በትግራይ ውስጥ ከባድ ድርቅ ገብቶ በሙሉ የአንድ ጊዜ ወቅት ዝናብ አልዘነበም። ከዛ ፀሐይ ደግሞ በጣም ከባድ ነበር። ቅጠሉ ደርቆ እንስሳት የሚበላ ሰው በየመንገዱ እየሞተ ሰውም የሚበላው እና የሚጠጣው ውሃ ቶ ሲቸገር ሲቦት እንደ ቅጠል ሲረግፍ በነበረበት ጊዜ ያ የመጣውን እርዳታ እህል እነሱ እየተቀበሉ የህወሓት በሬዎች እነሱ እየተቀበሉ በመርከብ ተጭኖ የመጣ በመርከብ እየጫኑ ወደ ሚድሊስ ሲያዛ እየተሸጠ የተለያየ መሳሪያ እየተገዛ ለእነሱም እና ለቤተሰቦቻቸውን ቅንጠት የሚመቻቸውን እያደረጉ ሲያልፉ ጊዜ እኔ በዛን ጊዜ ስመለከት ህዝቡ በየመንገዱ ነው ሙተው የምታገኘው። በየመንገዱ አንዲት መንገድ ስትሄድ ነፃ መንገድ አታገኝም። እናት ከነ ልጅዋ፣ አባት፣ ወጣቶች፣ ሴቶች፣ እርጉዞች ሙተው በየመንገዱ ሲወድቁ እነሱ ያንን ማድረጋቸው በጣም ያሳዝናል። በጣም ይህን ሁሉ እያደረጉ ያለው የመጣውን እርዳታ የመጣውን እህል ሲሸጡ፣ በየሀገሩ ሲልኩ ወደ ሊቢያ ወደ ግብፅ፣ ወደ ሱዳን፣ ወደ ሚድል ኢስት ነበር የሚሸጡት በዛን ጊዜ እየተሸጠ ደግሞ ማአት ገንዘብ ነበር የሚያገኙት። ስለዚህ ይህንን ሲያገርፉ ጊዜ እኔ በሙሉ በሙሉ ባለኝ ህይወት ለምን አምላክ አትገድደኝም ነበር? ለምን ይሄንን አታሳየኝም ነበር የሚል ጸጸትና ሀዘን ደረሰብኝ። ከዛ በኋላ ነው እኔ እነዚህ ጸረ ህዝብ ናቸው፣ ጸረ ኢትዮጵያ ህዝብ ናቸው፣ ጸረ ትግራይ ህዝብ ናቸው ከእነዚህ ጋር መኖር ማለት ባርነት ነው ብዬ የወጣሁት። ከዛ እንደወጡም በመስከረም 1981 ሱዳን ለሚገኘው ኢትዮጵያ ኤምባሲ ነው ሄደው እጅ የሰጠሁት። በወቅቱ የነበሩትም አምባሳደር ጀኔራል ይልማ ነበሩ። እሳቸው አቀባበልስ ምን ይመስል ነበር? ያንን ወስነው፣ እዛ ለመግባትስ ያስቸገሮት ጉዳይ አልነበረም? እንዲቀላል ነበር ሄዶ በቀጥታ ወደ ኤምባሲ መግባት? በተለይ እርሶ በዛ ወቅት ከህወሓት ወጥቶ ወደ ሂድሪ ወደ መንግስት መግባት ለህይወቱ አላሰጋሁትም? አላሰጋኝም መጀመሪያ ያደረኩት ምንድን ነው ቀኑ አላስታውሰውም እንጂ ማረት ነበር የምኖረው ማረት ውስጥ ነበር የምኖረው ማረት ኦፊስ አለው ትልቅ ኦፊስ አለው በጣም ትልቅ ኦፊስ መኝታ ክፍሎች አሉ ለሚመጣው ሀላፊዎች የሚዘጋጁ ናቸው ጠዋት ተነሳሁና ሻይ ጠጣሁ እዛ ማረት ውስጥ ከእነሱ ጋር አባዲ ዞሞ ነበር ሌሎችም ነበሩ ሻይ ጠጣሁና ሻይ ጠጥቼ ምንም አልተናገርኩም ዝም ብዬ ወጣ ከወጣ በኋላ ግን ጥናት አለኝ። ጥናት አድርጌያለሁ። ሳላጠን አልወጣሁም። አጥንቼ በደምብ የት እንደሚሄድ በየት በኩል እንደሚሄድ ሁሉ ካጥና በኋላ ቀጥታ ከዛ ጠዋት ወሳሁና በቀጥታ ወደ ኢትዮጵያ ባ ሲሄድኩ እዛ አንድ የትግራይ ሰው ዘበኛ አለኝ እና ተከፍቶ ነበር ፖሊሶች ነበር። እንደምን አደራችሁ ያለሁ ሳልፍ ጊዜ በቀጥታ ወደ ቢሮ በራፍ ደረስኩ። ሰተስ ሚሄ ስገባ እና ና እንጂ ቆይ፣ ለምን እንዲህ ሰት ታስፈቅድ ስገባ እንደ ይለኛል አንተ ማነ ማነ አፈዛጅ እና ማነ ሰተስን አደረገ ዚ ዞር በል አልኩት። ለታገባ በአጋጣሚ ሆኖ ወደ ዋናው ፀሐፍ ኤምባሲ ፀሐፍ ወደ እዛ ቢሮ በአጋጣሚ ነው፣ አምላክ ነው የመራኝ። ገባሁና አገኘሁትና እንደምናገር ቀርኩት። እሱ ሰምቶ ነበር፣ ወሬ ነበረው። ከዛ በኋላ እንደምን አደርግ፣ ቁጭ በል አለኝ። እሺ አልኩት።

አልኳቸው። አንድ ወጣው ከዚህ ህዝብ ቦታ ናሉ በዚህ በሰላም መንገድ ተታካልኝ ነገር ሁሉ ወደ ጥሩ መንገድ፣ እግዚአብሔር ይመስገን ከእነሱ እጅ አወጣኝ። በጣል ይሄ ነበር። ከዛ በኋላ በእርግጥ እዛው ለአንድ ወር ያህል ከቆዩ በኋላ ወደ አዲስ አበባ ሄደዋል። አዲስ አበባም እንደገቡ እነማን ተቀበሎት? የአዲስ አበባ ቆይታውስ ምን ይመስል ነበር? ከሀገር ለቀው እስከወጡ ድረስ ምናደረገ? አንድ ወር ካቆየኝ በኋላ ምንድነው ይኸው ነው አዲስ አበባ ሄድኩ። አዲስ አበባ ሴት ከእኔ ጋር እኔም አላውቀው አንድ ሚሊተሪ አታቼ ሰው አደራ ማንም ሰው እንዳይነካው ብለው ነው ያላኩት። አዲስ አበባ ገባን። አዲስ አበባ ስንገባ የደህንነቱ የውጭ ደህንነት ምክትል ኃላፊ መጥተው ተቀበሉ። አቶ ጉግሳ ገዛ ይባላል። እሳቸው መጥተው ተቀበሉኝ። በደንብ ይተውኝ ሄደው በደንብ አሰጠኛ። በደንብ አዘርኩ። ምግቤ ሁሉ በደንብ እንትን ሆነ። ከዛ በሰላም ሁሉ ነገር ጨረስኩ። ሰላም ነው የሚባሉት በአዲስ አበባ። በሰላም ገባ በሰላም ደግሞ ያሰብኩትን ፈጸኩ። እርግጥ በእርሶና አብርሃም ያየ በኢትዮጵያ ቴሌቪዥን እንደዚሁ መግለጫ በሰፊው ሰጥታችኋል። ከዛም በኋላ ያ ቃለምልልሳችሁ ታላቅ ሴራ በቀድሞው አባላት ሲጋለጥ በሚል እንደዚሁ በ1982 ጥር ወር ላይ ታትሞ እንደዚሁ በጽሁፍም ቀርቦ ለኢትዮጵያ ሕዝብ ተሰራጭቶ ነበር። ወደ 132 ገልጽ ሆኗል። በእርግጥ የቃለምልልሳችሁ ወደ ህትመት ሲቀየር ያ ቃለምልልስ በብዙ ኢትዮጵያውያኖች ዘንድ ዛሬም ድረስ የሚ ታወስነው ምን ያስገኘው ግንዛቤ ያለ ህዝብ ምን አስተዋጽኦ አበርክቷል? ይላሉ ያበረክተው በጥ ነው። ማነው ወያኔ የሚለውን ማንነቱ ያጋለጠ ነው። የወያኔ ማንነት በስርዓት በደንብ አድርገው ያጋለጠ ጽሁፍ ነው። እና ለነሱ ሰዎቹ በጣም አመሰግናለሁ። እና ለጻፈው እና ላዘጋጀው አዘጋቸው ለህዝብ የበተኑት በጣም አመሰግናቸዋለሁ። እስከ አሁንም አመሰግናቸዋለሁ። ህወሓት አዲስ አበባን በሚቆጣጠርበት ወቅት ከሀገር እንዴት ወጡ? የሄዱት ወዴት ነበር? አውስትራሊያስ እንዴት ሊገቡ ቻሉ? ከዛ በኋላ ወያኔ ኢትዮጵያን በሚቆጣጠርበት ጊዜ ገና ሶስት ቀን ነው ሁለት ተቀረው እኔና አብርሃም ያየህ ተያይዘን ወጣ ወደ ኡጋንዳ ወጣል። ኡጋንዳ ስንወጣ ኡጋንዳ ደግሞ እነሱ ስልጣን ያዙ፣ በሶስተኛ በአራተኛው ቀኑ ስልጣን ያዙ። ፕሬዚደንት መንግስት ኃይለማርያም ሀገር ወጡ። ያኔ አገሪቷ ተቆጣጠሯት። ኢትዮጵያን ሲቆጣጠሯት በዛን ጊዜ በኢትዮጵያ ትልቅ በርገም የወረደ ዓላማቸው ኢትዮጵያ ለማፍረስ ኢትዮጵያን ለመበተን የኢትዮጵያ ሕዝብ ለማጥፋት እና ለመግደል የመጡ ስለነበሩ ዓላማ ስለሆነ በዚህ ጊዜ ትልቅ ችግር ይጠባታል። ኢትዮጵያ ግን የኢትዮጵያ ሕዝብ ደግሞ ማቸው በደንብ ያወቀበት መንገድ ነበር ማለት በዚህ ነው ማለት አሁን የሚገኙት በሀገራ አውስትራሊያ ነው፣ በፐርዝ። ህይወቱ ምን ይመስላል አውስትራሊያ ውስጥ? ወደ ኢትዮጵያስ ሄደው ያውቃሉ? አሁን ህወሀት ከስልጣን ከወረደ በኋላ ስለሚያመኝ አልሄድኩም። ህክምና የማገኘው እ በጣም ጥሩ ህክምና ስለሆነ አልሄድኩም። እግዚአብሔር ይመስገን ጥሩ ነው ያለሁት። በምዕራብ አውስትራሊያ ካሉ ኢትዮጵያውያን ወገኖች ጋስ ያሉት ግንኙነት ምን ይመስላል? በፐርዝ ኑሮ በፈርዝ ኖሮ እኔ ካልነሱ ህይወት የለኝም። ኢትዮጵያውያን ናቸው። እኔ ወ እስካሁን ያቆይኝም እስካሁንም ለዚህ ያደረሱኝ ኢትዮጵያውያን ናቸው። አሁንም የሚደረግ የሚፈልገውን ነገር ይሰሩልኛል በጣም እግዚአብሔር ይስጣቸው። ኢትዮጵያ የወለደችው ከኢትዮጵያ የተፈጠረ ሁሉ ጊዜ ሮሮህና ደግ ነው። እድሜ ነው ወንድሞቼ ኢትዮጵያውያን። አሁን እዚህ በሰላም ነው የምኖረው በደንብ ነው ምኖረው። እግዚአብሔር ይመስል። የነባሩ የህዋት ታጋይ መራር ትዝታዎች ደራሲ ገብረመድህን አረያ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ ለዘዘረግ ቃለ ምልልሱ። አቶ ፈለቀ ተገኝ የነባሩ የህይወት መራር ትዝታዎች መጽሐፍ አስተባባሪ ኮሚቴ ሰብሳቢ ደራሲ ገብረ መድን አርያ መጽሐፍ ለማሳተም በኮሚቴ ደረጃ ሊዋቀረ ያስፈለገበት ምክንያት ምንድን ነው? ምን አይነት ተግባራትን ያከናወናችሁት? በጣም አመሰግናለው ካሳሁን። ይህንን መጽሐፍ አቶ ገብረ መድንን ለመርዳት የተነሳ አራት ኮሚቴዎች በመያዝ ነው። ይህንን መጽሐፍም ለማሳተምም ዋናው እንትን ያለው አቶ ገብረመድህን እንደምታውቃቸው፣ አሁን ቸውም እየገፋ ሄዷል። ይህንንም መጽሐፍ ለማሳተም ብዙ ጥረዋል፣ ብዙ ደክመዋል። ለተወሰኑ ድርጅቶችም ሰጥተው፣ ለተወሰኑ ግለሰቦችም ሰጥተው መጽሐፉን ለማሳተም አልተቻለም ነበረ እስካሁን ድረስ እና ይህ ኮሚቴ እንዴት ነው እኒ ሰው በህይወት እያሉ አትሊስት እንደ መጽሐፍ ሆነ እንደ አትሊስት አንድ የሆነች ነገር ተመዝግቦላቸው በህይወታቸው ዘመን ቢያልፉም እንኳን እንደ ታሪክ እንዲቀመጥ እና ለትውልድ በመዝገብ ተቀምጦ ለትውልድ እንዲያልፍ በማለት በጣም አሰብንበት። ምናል ምን ማድረግ አለብን ታዲያ በሚል ያለነው ኮሚቴዎች በመነጋገር በአውስትራሊያ በፐርዝ ከተማ የሚገኘውን ህብረተሰብ እና እንደዚሁም በሜልበርን በሚገኙት ወንድሞቻችን በመተባበር መጽሐፉን ገንዘብ በማሰባሰብ የሚፈለገውን እርዳታም በህዝቡ ስላደረገልን የሚቻለንን ይህንን መጽሐፍ በውጭ ሀገር በማሳተም በቻይና በመላክ መጽሐፉ እንዲታተም አደረግን። መጽሐፉም እንደምታየው በጥሩ ሁኔታ ታትሟል። ምናልባት ገብረ መዲን የሚቻላቸውን አይናቸው እስኪደክም ድረስ ነው የሰሩት ይህንን መጽሐፍ አብረዋቸው የረዳቸው ሰዎች አሉ። ግን መጽሐፉ ሳይታይተም አቶ ገብረ መዲን በህይወት እያሉ ማየት አለባቸው በሚል በመነሳሳት ነው እኛ ነው። ይህንን መጽሐፍ አግኝተው ለማንበብ የሚፈልጉ ጎኖች ቢኖሩ እንዴት ሊያገኙ ይችላሉ? በምን መልክ ነው መጽሐፉን ማግኘት የሚቻለው? በአውስትራሊያም ሆነ ከአውስትራሊያ ውጭ ባሉ አገራት አሁን ያደረግነው በመጀመሪያ እኛ በቅርብ ጊዜ ነው ይህም መጽሐፍ በፐርዝ ያስመረቅነው። ሜልበርንም ልከናል፣ እንደዚሁም በሲድኒም ልከናል፣ ኒውዚላንድም ልከናል። ይህንን መጽሐፍ አባቶችም እየተባበሩን ነው። ወንድሞችም በሜልበርንም እንደዚሁ እየተባበሩ ነው ያሉት። አሁን ባለው በኮቪድ ምክንያት ሰው በአንድ ቦታ ተሰባስቦ መጽሐፉን ለማግኘት የሚችለው እንግዲህ ከአሁን በኋላ ነው። እንግዲህ አብዛኛው ሰው የኮቪዱ እንትን እየቀነሰው ሰው እንግዲህ አንዳንድ አሁን እየተከፈተ ነው ያለው በዛ ማግኘት ይችላሉ። በሌላው ዓለም አሁን ይህ መጽሐፍ በኢትዮጵያ በአዲስ አበባ ይታተማል። እንደገና በቅርብ ጊዜ ይታተማል። በአሜሪካና በአንዳንድ ሀገሮች ለሚገኙት በኢሮፕ ለሚገኙት መጽሐፉን ሰዎችን ኮንታክት በማድረግ ያንን መጽሐፎቹን ለመላክ እያሰብን ያለን ነው። አቶ ፈለቀ ተገኝ የነበሩ የህዋት መራር ትዝታዎች መጽሐፍ አስተባባሪ ኮሚቴ ሰብሳቢ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። ቃሳሁን በተሰጠን